ቅድም ሲል በኦሮሚያ በሶማሌ ድንበር ባለፉት ሳምንታት ደግሞ በተለያዩ ቦታዎች የተከሰተው ብጥብጥና ሁከት እንደሚያሳስባቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ገለጡ። በዚሁ ወቅታዊ ጉዳይ ላይ ከሀገሪቱ ባለሥልጣናት ጋር እየተነጋገሩ እንደሆነም አዲሱ የዩናይትድ ስቴትስ አምባሳደር ማይክል ሬነር በአዲስ አበባ ባደረጉት የመጀመሪያ ቃለምልልስ ጠቁመዋል። የኢትዮጵያ መንግሥት የጸረ ሽብር ሕጉን እየተጠቀመ ያለበት ሁኔታ ዩናይትድ ስቴትስን እንደሚያሳስባት ይበልጡ ነው። ሀሳባቸውን በሰላማዊ መንገድ በመግለጣቸው ምክንያት የታሰሩ ሰዎች ጉዳይም በደንብ መታየት እንዳለበት አምባሳደሩ አስታውቀዋል። ነገ በሀገራቸው በዚህ በዩናይትድ ስቴትስ ማለት ነው በሚከበረው ታንክስ ጊቪንግ የምስጋና ቀን ዋዜማ አምባሳደር ማይክል ሬነር በአዲስ አበባ በሚገኘው የአሜሪካ ኤምባሲ ያነጋገራቸው እስክንድር ፍሬው ነው፤ ተከታዩን ልኮልናል። አምባሳደር ማይክል ሬይነር ሃፒ ታንክስ ጊቪንግ። Thank you very much. Happy Thanksgiving to you. And thank you very much for your time. My pleasure. በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር ወደ አዲስ አበባ ከመጡና ስራቸውን ከጀመሩ በኋላ የሰጡት የመጀመሪያ ቃለ መጠይቅ። አምባሳደሩ በዚህ ቃለ መጠይቅ በልዩ ልዩ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል፣ የሀገራቸውን አቋም አንጸባርቀዋል። በኦሮሚያና በሶማሌ ድንበር የተጀመሩና ከሌሎችም አካባቢዎች የተደመጡ ግጭቶች ያሳስቡናል ብለዋል አምባሳደሩ። ከስድስት ሳምንታት በፊት ወደ ኢትዮጵያ ከመጣሁበት ጊዜ ጀምሮ ብዙ ሰዎች በርካታ ኢትዮጵያውያንን ጨምሮ ለኢትዮጵያ አስቸጋሪ በሆነ ጊዜ እንደመጣሁ ይነግሩኛል። ከኢትዮጵያ ታሪክ አንጻር በርካታ አስቸጋሪ ወቅቶች እንደነበሩ አስባለሁ። ነገር ግን ይህ ከእነዚህ አስቸጋሪ ወቅቶች አንዱ እንደሆነ እስማማለሁ። በተለይም በኦሮሚያና ሶማሌ ድንበር የተከሰተው አለመረጋጋትና ብጥብጥ ባለፉት በርካታ ሳምንታት ደግሞ በተለያዩ ቦታዎች የተከሰተው ያሳስበናል። ፖለቲካዊ ሐሳብን በሰላማዊ መንገድ የመግለጽን ሐሳብ በእጅጉ እናራምዳለን። ያ ደግሞ ሰላማዊ ለሆኑ ተቃውሞ ሰልፎች መካሄድ፣ መንግስትም ሰላማዊ የሆኑ ሰልፎች እንዲካሄዱ መፍቀድን ሁኔታ ያካትታል። እናም ሁለቱም ወገኖች ያንን ማድረጋቸው እንዲቀጥሉ እናበረታታለን። ሁለቱም ወገኖች ሰላማዊ መንገድን እንዲከተሉ እናበረታታለን። ነገር ግን ከዚያ መንገድ ሲወጡና ለመረጋጋትና ሁከት ሲከሰት ችግር ስለመኖሩ ምልክት ነው። እናም ሁለቱም ወገኖች ያ ችግር ምን እንደሆነ እንዲመለከቱት ያንን አልፎ በመሄድም ፖለቲካዊ አመለካከትን በሰላማዊ መንገድ ወደ መግለጽ መርህ እንዲመለሱ እንጠይቃለን። ይህንኑ ወቅታዊ ጉዳይ በተመለከተ ከሀገሪቱ ባለስልጣናት ጋር እየተነጋገሩ እንደሆነም አምባሳደሩ ገልጸዋል። ስራዬ ፖለቲካዊ ሁኔታውንና አጋርነታችንን በተመለከተ ከባለስልጣናቱ ጋር መወያየት ነው። ይህ ደግሞ በየቀኑ የማደርገው ነው። ያንንም እቀጥላለሁ ነው ያሉት በጸረ ሽብር ዘመቻ የዩናይትድ ስቴትስ አጋር የሆነው የኢትዮጵያ መንግስት የጸረ ሽብር ህጉን የሚተገብርበት መንገድ በተለያዩ አካላት ትችት ሲቀርብበት ቆይቷል። ዓለም አቀፍ የሰብአዊ መብት ተቋማትና የፖለቲካ መሪዎችም ህጉን ተቃውሞን ለማፈንና ነጻ ሀሳብን ለመገደብ እየተጠቀመበት ነው ሲሉ የኢትዮጵያን መንግስት ይተቻሉ። አምባሳደር ማይክል ሬይነርም ይህንኑ ሐሳብ አንጸባርቀዋል። ጸረ ሽብር ትግልና ይህንን ትግል የሚደግፍ ሕግ ተገቢ ሚና እንዳላቸው ይታየናል። ነገር ግን እነዚህን ሐሳቦች በደንብ እንጋራለን። በተለይም በሽብርተኝነትና በፖለቲካ ተቀናቃኝነት ወይም ፖለቲካዊ ሀሳብን በመግለጽ መካከል ልዩነት ማበጀት በጣም ጠቃሚ ይመስለናል። በሰላማዊና ገንቢ በሆነ መንገድ ራሳቸውን የሚገልጹ ሰዎች አሸባሪዎች እንዳልሆኑ በእጅጉ ይሰማናል። እናም የጸረ ሽብር ሕጉ ሊመለከታቸው አይገባም። ይበልጡኑ ፖለቲካዊ መብቶቻቸውን በመጠቀም ሰላማዊ በሆነ መንገድ ሐሳባቸውን ከመግለጻቸው ጋር በተያያዘ የታሰሩና በእስር ላይ የሚገኙ ሰዎችን በተመለከተም ጉዳያቸው በደንብ መታየት እንዳለበት አምናለሁ። የኢትዮጵያ መንግስትም የጸረ ሽብር ህጉን ፖለቲካዊ እንቅስቃሴዎችን ለመጨፍለቅ የመጠቀሙን ችግር እንዲያጤነው በይፋና በግል ግንኙነቶቻችን እናበረታታለን። ዩናይትድ ስቴትስ ከኢትዮጵያ መንግስት ጋር ያላት ግንኙነት ዋነኛ መሰላል የጸረ ሽብር ትብብሩ መሆኑን የሚገልጹ ወገኖች ሌሎች ጉዳዮች ግን ችላ መባላቸውን ይተቻሉ። በዚህ የጸረ ሽብር ትብብር አማካኝነት ብሔራዊ የጸጥታ ጥቅሟን ለማስጠበቅ የምትሰራው ዩናይትድ ስቴትስ በኢትዮጵያ ያሉ የሰብአዊ መብት ጉዳዮችን ችላ ማለቷንም ይጠቅሳሉ። ይህንን እንዴት እንደሚመለከቱት የጠየኳቸው አምባሳደሩ ተከታዩ መልሰዋል። ለመሻሻል የሚረዱ በርካታ መንገዶችን እናያለን። ለአጋርነት የሚረዱ በርካታ መስኮችን እንመለከታለን። በወዳጆች መካከል ለሚደረግ መልካምና ገንቢ ውይይት የሚሆኑት መንገዶችንም እንመለከታለን። እየገደበን እንደሆነ የሚሰማን የማይመስለን ምንድን ነው ለመሻሻል ዕድል እንዳለ ስናይ ያንን መከተልና መስራት አለብን። ልዩነቶች ሲኖሩንም እነዚህን ልዩነቶች መለየትና የጋራ የሆነን ነገር መፈለግ አለብን። ነገር ግን በአንድ ነገር ላይ ስምምነት ከሌለን በሌላ ጉዳይ ላይ መሻሻል እንዲኖር አንሰራም ማለት አይደለም። በኢትዮጵያ በተቃዋሚዎችና በገዢው ኢህአዴግ መካከል እየተካሄደ ያለው ድርድር በተመረጡ ርዕሶች ላይ ቀጥሏል። የተቃዋሚዎች ስብስብ የሆነው መድረክና ሰማያዊ ፓርቲ ግን ድርድሩን እንዳቋረጡ ነው። ድርድሩንና የተያዘውን ጥረት በጎ ሲሉ የገለጹት አምባሳደሩ ይበልጥ አሳታፊ መሆን እንዳለበት ግን ተናግረዋል። ኢትዮጵያውያን ይህንን ጊዜ ለበጎ ሊጠቀሙበት እንደሚችሉ በማብራራት በርካታ ሰዎች አስቸጋሪና አጨቃጫቂ ብለው የሚገልጹት እንዳሁኑ ያለ ጊዜ መልካም አጋጣሚም ነው። እናም ሰዎች የአሁኑን ሂደት ሊገኝ የሚችለውን አዎንታዊ መፍትሔ ከመፈለግ አንጻር ከተመለከቱት የፖለቲካ ምህዳሩ የሚሰሩባቸውን መንገዶች ለማየት የፖለቲካ ሐሳብን በሰላማዊ መንገድ መግለጽ ተግባራዊ የሚደረግባቸውን መንገዶች ለማየትም ያስችላል። ይህ ኢትዮጵያ በቀጣዮቹ ጊዜያት የበለጠ ጠንካራ ሆና እንድትወጣ ታላቅ አጋጣሚ ነው። በቃለ ምልልሱ በኢኮኖሚና ልማት ትብብር፣ በሰብአዊ እርዳታ እንደዚሁም በሌሎች ርዕሶች ላይ የተነሱ ነጥቦችን በቀጣይ ዘገባ መለስባቸዋለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።